ጤና ይስጥልኝ አድማጮች በዛሬው የአንድ ለአንድ ዝግጅታችን እዚህ ጀርመን ሀገር ነዋሪ ከሆኑት በኢትዮጵያ እግር ኳስ ፌዴሬሽን የውጭ ሀገራት ነዋሪ ተጫዋቾች ምልመላ ክፍል ኃላፊ አቶ ዳቪድ በሻ ጋር በቦን በሚገኙ ስቱዲዮችን ቆይታ እናደርጋለን የውይይታችን ዋነኛ ትኩረት ለኢትዮጵያ ብሔራዊ የእግር ኳስ ቡድን በውጭ ሀገራት የሚኖሩ ትውልደ ኢትዮጵያውያን ተጫዋቾችን መመልመል የውጤት ለውጥ ያመጣል በሚለው ጉዳይ ነው አቶ ዳቪድ በሻ ስቱዲዮችን እንኳን ደህና መጡ። እንኳን ደህና ቆየ። ዳቪድ ወይስ ዳዊት የትኛው ይሻላል ለአንተ? ፐርሰናል እኔ ሁለቱም፣ ምክንያቱም ስመለከትህ እንደ ለአድማጮቻችን እንዲታይ መልክህንም ሳየው ኢትዮጵያዊ መልክ ቀላ ያለ እኔ ሁለቱንም ይመችኛል። ችግር የለም። እዚህ ጀርመን ነው ነው ኢትዮጵያ የተወለዱት እዚህ የጀርመን ኮሎን። አንቱ ልበል አንተ ልበል ወይስ አንተ የስፖርት ሰዎች አንተ በሚለው ቀጥላለሁ። ምናልባት ለአድማጮች ግልጽ እንዲሆን አሁን የምንነጋገርበት አብይ ጉዳይም ከዛው ጋር የተገናኘ በመሆኑ እስኪ ትንሽ ስለ ራስና ስለ ወላጆች ባጭሩ ንገርን። አባት ስማቸው ኢትዮጵያ እንደሆነ ግልጽ ነው። በሻ ቀላ ያልክ ነህ። ቀደም ብዬ እንዳልኩት የውጭ ሀገር ተወላጅ መልክ አለ፣ ኢትዮጵያዊ መልክም እንደዛው። በእናት በኩልስ እንዴት ነው? በእናት በኩል ጀርመናዊ ናት። እንግዲህ ጀርመን ሀገር በኤፍሲ ቪክቶሪያ ክልን 1904 ኤፋ በሚባል የእግር ኳስ ቡድን ውስጥ ዩገንድ ስካውት ወይም ደግሞ የወጣቶች መልማይ ከመሆን በፊት በኢትዮጵያ ቡና ክለብ ለሁለት ዓመት ይመስለኛል ተጫወታለ ለሁለት ዓመት። ካለፉት ሶስት ዓመታት አንስቶ ደግሞ በኢትዮጵያ እግር ኳስ ፌዴሬሽን ውስጥ ካሉ ወሳኝ ግለሰቦች አንዱ መሆን ችላል። በፌዴሬሽን ውስጥም የውጭ ሀገራት ተጫዋቾች ምልመላ ክፍል ኃላፊ ነ እዚህ ደረጃ ላይ እንዴት ልትደርስ ቻልክ? እስኪ ስለሱ አጠራር ንገረን። ያው እኔ ራስ ዲያስፖራ ስለሆንክ አውቁ ነበር። እዛ ትልቅ ጋባለ ከኢትዮጵያ እግር ኳስ ፌዴሬሽን እና ዲያስፖራ ተጫዋቹ ከዛ ያው ስድስት ወይ ሰባት ዓመት በፊት ስራ ጀመርኩ። የውጭ ተጫዋች ዳታ ቤስ አዘጋጃለሁ እና በዚህ ዳታ ቤስ ወደ ፌዴሬሽን ሄድቼ እና ዲስካስ አርግን እና ተስማምተናል ይህን ስራ ይጀምራል። እና በተመሳሳይ ጊዜ የፓስፖርት ችግር ሶልፍ አድርግን ያው አሁን ያ ወደ ሁለት መቶ ተጫዋች ዳታ ቤዝ ውስጥ አለ። እና ከብዙ ተጫዋች አነጋግራለው። በአብዛኛው ፊድባክ በጣም በጣም ፖዚቲቭ ነው። ፊለጎጥ አላቸው እና ዋናው እሱ ነው። መጀመሪያ የሚገርም ነው አማርኛ መጀመሪያ በጀርመንኛ ነው የምናገረው ወይስ በእንግሊዝኛ እያልኩ ነበር። ግን በደንብ ነው የምታቀላጥፈው። ኢትዮጵያ ኖርሃል የተወሰነ ወይስ? አዎ ስድስት ዓመት እዛ አዲስ አበባ ኖርኩኝ። ሁለት ዓመት ከቡና ጋር ተጫውተዋል። ከዛ በጉዳት ኳስ አቁም፣ አብዛኛውን ኑሮን እዚህ ጀርመን ነው ማለት ነው። የኢትዮጵያ እግር ኳስ ከ19ሰባዎቹ ወርቃማ ጊዜ ወዲህ የከፋ ደረጃ በሚባል መልኩ ላለፉት አስርተ ዓመታት ውጤቱ እያሽቆለቆለ ነው። ያው እንደምትከታተለው ከቅርብ ጊዜያት አንስቶ የኢትዮጵያ ብሔራዊ የእግር ኳስ ቡድን በአብዛኛው ዓለም አቀፍ ውድድሮች ላይ ሽንፈት እያስተናገደ ነው። ከዚህ በስተጀርባ ያለው ምክንያት ምንድን ነው ይባላል አሁን እንደዚህ ሰርፕራይስ ለእኔ አይደለም። በተለይ እኛ ዩስ ዲቨሎፕመንት በሚለከቱ ብዙ መስራት አለብን። አንዳንዱ ጥሩ የተጀመረ ፕሮጀክቶች አለ ግን አይበቃም። እና ይህን ለማሻሻል ገንዘብ፣ እውቀት ያስፈልጋል እና ታለንት እኛ ታለንት ሀገር ውስጥ እኮ በጣም በጣም ትልቅ ነው። እና ዩስ ዲቨሎፕመንት ትንሽ ትንሽን ኢምፕሩፍ ካደረግን ትልቅ ውጤት እናያለን፣ እርግጠኛ ነኝ። ብሔራዊ ቡድናችን ለአፍሪካ ዋንጫ ወይም አፍኮን 2029 ዝግጅት ከአሁኑ መጀመር አለበት ብለሃል። ለዚያ ደግሞ ጠንካራ ቡድን ማቋቋም አስፈላጊ ነው። በውጭ ሀገር የሚገኙ ተጫዋቾቻችን ጠንካራ ቡድን ለመመስረት ወሳኝ መሆናቸውን ገልጣል። ምን ለማለት ፈልገ ነው? እስኪ አብራራልን ትንሽ። ያው ምክንያቱም ያው ደካማ ቡድን ካልን እና በግሩፕ ስቴጅ ወጥተን በጣም ይደብራል አይደለም። በተለይ አፍኮን ኢትዮጵያ ላይ ከሆነ እና ይሄ እንዳይሆን ፕሬፓሬሽን አሁን መጀመር አለብን። ምክንያቱም ከሀገር ውስጥ ተጫዋች እና ከሀገር ውጭ ተጫዋች አንድ ጠንካራ ቲም ፎርም ማድረግ አለብን እና ቲም ስፒሪት ለመምጣት ጊዜ ያስፈልጋል። እንደ አበባ ነው አይደለም ቶሎ አይመጣም። ለዛ ነው አሁን መጀመር አለብን። ሌላ ደግሞ የአሁን 16 17 ዓመት ዲያስፖራ ተጫዋች ኦልሬዲ ለዩስ ናሽናል ቲም ቢጠሩ ወደፊት እነሱ ለእኛ ሲኒየር ቲም ይጫወታል እርግጠኛ ነኝ እና ኦፍኮርስ በተመሳሳይ ጊዜ የሀገር ውስጥ ዩስ ዲቨሎፕመንት መሻሻል አለብን። ይሄ ግን ሎንግ ተርም ነው። አሁን የውጭ ተጫዋች ቢመጣ ቀጥታ ፐርፎርም እያደርጋሉ እና ግን እንደዚህ ይሄን እናደርጋለን ወይስ ይህን ስራ ወይስ ይህን ስራ አይደለም፣ ሁሉንም አብረን መስራት አለብን። እንደው ለአድማጮች ግልጽ እንዲሆን አዲስ ነገር ነው፣ ምክንያቱም የውጭ ሀገር ተጫዋቾች የውጭ ሀገር ሲባል ያው የትውልደ ኢትዮጵያ የሆኑ ተጫዋቾች ውጭ ሀገር የሚኖሩ ተጫዋቾችን ነው ለማስገባት የተፈለገው በኢትዮጵያ እግር ኳስ ፌዴሬሽን ከዚህ በፊት ፊፋ እንደዚህ አይነት ነገር ይሰራል። ልምድ አለ። በእንደዚህ አሁን ኢትዮጵያ በምን አይነት ሰነድ ነው ለማምጣት የታሰበው ተጫዋቾቹን የሌላ ሀገር ልምድ አለ? አዎ፣ አሁን ያው እኛ እኛ ችግር እስካሁን ይታወቃል መሰለኝ፣ ዱዋል ሲቲዝንሺፕ አንፈቀድም። ስለዚህ ፕሮሰስ ጀመርን። ይሄ ፎሪን ናሽናል ኦፍ ኢትዮጵያን ኦሪጂን አይዲ የሚባለው አለ አይደለም? ድሮ የሎ ካርድ ይባላል ነበር እና ጥጫዎቹ በዚህ አይዲ ካርድ መጫወት ይፈቅዳላቸው እንደሆነ ፊፋ ልንጠይቅ እንፈልጋለን። እና ሙሉ ፋይል አዘጋጅትናል ወደ 24 ፔጅስ ነው። ከአንድ ሎ ፍርም ከስፔን አብረን እየሰራ ነው። እና እስካሁን ግን አላክንም ወደ ፊፋ ምክንያቱም ደብዳቤ ከኢሚግሬሽን ይቀራል። እና አሁን ለዚህ ደብዳቤ ከአመት በላይ እየጠበቀን ነው። ለምንድን ነው እንደዚህ ይቆያል? አላውቅም፣ አልገባኝም። አሁን ሁሌ ዲያስፖራ ሞቲቬት ያደርጋሉ አይደለም? ኑ ኢንቨስት አርጉ፣ ቤት ግዙ፣ ወይ ቢዝነስ ጀመሩ፣ በቃ ሀገር ደግፉ። እና ታዲያ አሁን እንደዚህ ተጫዋቹ ናሽናል ቲም መርዳት ይፈልጋሉ። እና እንዴት ያ ደብዳቤ ከአንድ ዓመት በላይ ይቀመጥ እና ቀላል ደብዳቤ ነው። እኛ እኮ አዲስ ሕግ ወይስ አዲስ ፕሮሰስ ማስታወቅ እኮ አንፈልግም። ስለዚህ አሁን አፍሪካ ካፕ ኳሊፊኬሽን ወጥን እና ቶሎ እንዲፈርም ተስፋ አደርጋለሁ። እና የደብዳቤ ከአለድ ፋይሉ ቀጥታ ወደ ፊፋ እንላከላለን። የኢትዮጵያ ኢሚግሬሽን ፖሊሲ ጥምር ዜግነት ወይንም የዱዋል ሲቲዝንሽፕ አይፈቅድም። ያው ቅድምም አንተ ገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በውጭ የተመሰረቱ ተጫዋቾችን ወይም ውጭ ሀገር የሚኖሩ ትውልደ ኢትዮጵያን ተጫዋቾችን በቡድን ውስጥ ማዋሃዱን እንዴት ነው ሊያሳካ የሚችለው የተለየ ካርድ አለ እንዴት ነው ፊፋ እንዴት ነው ይንን የሚሰራው እኮ ይሄ አዲስ ስለሆነ አሁን እኛም መሞክር እፈልጋለን ይሄ በፎሪን ናሽናል ኦፍ ኢትዮጵያን ኦሪጂን አይዲ ይሄ ፊፋ አክሰፕት ካረግ በቃ ምንም አዲስ ፕሮሰስ ወይስ አዲስ ሕግ ምንም አያስፈልግም። ፕሮሰስ ኦልሬዲ አለ። ስለዚህ ይሄ ክፈቅዳለን፣ በቃ በዚህ ኦሪጂና ዲ ተጫዋቹ መጫወት ይችላል። ግን እንደዚህ ያደረጉ አገሮች አሉ። ለምሳሌ አሁን ሌሎች አንዳንድ ሀገሮችን እንደ ማዳጋስካር ከሞሮስን ብንመለከት የውጭ ሀገር ተጫዋቾችን አምጥተው ያጫውቱ ነበር። ፊፋ በእንደዚህ በካርድ በተለየ አይነት አዲስ ሙሉ ለሙሉ የኢትዮጵያ አዲስ ነው ማለት ነው መሰለኝ አሁን ያው በአብዛኛችው አፍሪካን ሀገሮች ድዋል ሲቲዝንሽፕ ፈቅዷል። ስለዚህ እነሱ ችግር የላቸውም። ግን ተመሳሳይ ችግር ያለባቸው ሌላ ሀገሮች አለ። እዛ ለምሳሌ ስፖርት ፓስ የሚባለው ነገር አስተዋወቃል። ዙሪናም ለምሳሌ ከዛ ብዙ ወይስ ኔዘርላንድ ትኩር ተጫዋች ኔዘርላንድ ጋር በአብዛኛው ከሱሪናም ናቸው እንደ ኤድጋር ዳቪድ ወይስ ዜዶፍ ወይስ ቫንዳይክ እና እነሱ በስፖርት ፓስ ነው የሚጫወተው። እሱም ነገር አለ ማለት ነው። ስለዚህ ስለዚህ ፊፋ የሚያደርገው ይወስናል ማለት ነው። ግን አንድ ሌላ ጥያቄ አለ። እንዴት ነው ተጫዋቾች የሚመለመሉት? የትኛው ሊግ ውስጥ ያሉ ተጫዋቾች ናቸው? ከየት አገርስ ነው ያሉት? ምን ያህል ናቸው ብዛታቸው? ው ኢትዮጵያዊ በየትም አገር በሙሉ ሀገር አለ አለም ላይ አለ። ግን ኦፍኮርስ በአብዛኛው እዚህ ዩሮፕ ላይ ያላቸው በተለይ ዩስ ላይ ኢታሊ ጋ በአካደሚዎች አለ፣ ኖርዌይ፣ ስዊድን፣ ኢስራኤል፣ ጀርመን በቃ ሙሉ ሀገሮች ኢትዮጵያን ተጫዋች አለ። ምን ያህል ተጫዋቾች መዝግባ አለ አንተ አንተ ጋ በቁጥር ምን ያህል ማለት ይቻላል? አሁን ዳታባይዝ ውስጥ ሁለት መቶ አለ። ግን ትውልደ ኢትዮጵያ ሁለት መቶ ተጫዋቾች፣ ዩስ ተጫዋች እና ሲኒዮር ተጫዋች። ዋው! ይሄ እኮ ሙሉ አይደለም። በራስ ሪሰርች እና በራስ ኔትወርክ አው ይሄን አገኘቼ። ግን አንዳንድ ተጫዋች ዝም ብሎ ይመጣል በ በኔትወርክ ወይ ይህንንም ፕሮግራም ሲሰማም ሊመጣም ይችላል። ያ ሆ በውጭ ሀገር ጉዞ ግን ወጪው ማን ነው የሚሸፍነው? ምክንያቱም ተጫዋቾች ሲመለመሉ ከጀርመን ውጭም ነው ብለሃል። አውሮፓ ላይ ጉዞ ማድረግ ይኖራል፣ መሄድ ማየት አለብህ እና በግል ነው የምታወጣው ወይስ ፌዴሬሽኑ ይሸፍናል፣ እንዴት ነው? አይ እስካሁን እኔ ወጪ በራስ ኪስ ይሸፍን ነበር። ግን ያው ኦፍ ኮርስ አሁን ይሄን ፓስፖርት ጉዳይ ስጨርስ ወደፊትማ ያው የሆነ ባጀት ለስካውቲንግ ዲፓርትመንት ያስፈልጋል። እንደው ፊፋ ቢፈቅድ የኢትዮጵያ ሕጉም ቢሻሻል በዋናነት የትኛው ነው ማለት ትኩረት የሚደረገው የህፃናትና ወጣቶች አካዳሚ ላይ ማበልጸግ የሚባል ነገር አለ፣ ልጆችን ከታች ሀገር ውስጥ መኮትኮት እሱ ላይ ትኩረት ይሰጣል ወይንስ በአብዛኛው የውጭ ተጫዋቾች ላይ ነው ትኩረቱ የሚሆነው? በኋላ ላይ አሚን፣ ወደፊትማ፣ ዋናው ኳሊቲ ነው። ኳሊቲ ማለት አገር ውስጥ ወይ አገር ውጭ ሲጫወት ኢምፖርተንት አይደለም፣ ዋናው ችሎታ ነው እና ግን አሁን የውጭ ተጫዋች ስለ ናሽናል ቲም ቢጫወጥ እና ወደ ክለቡ ሲመልስ፣ ምናልባት ያው ክላብ ማኔጀር ወይም ዲሬክተር ይጠይቃቸው እንዴ ኢትዮጵያ እንዴት ነበር ኳስ አላቸው እንዴ። ከዛ እነሱ ተጫዋች እኮ እንደ እግር ኢትዮጵያ እግር ኳስ አምባሳዶር ናቸው እነሱ። አሁን እንደዚህ ከያሉ በጣም ብዙ ታለንት አለ። አንቱ ሁለት ስካውት ለምን አይሄድም ወደዛ? በቃ ኮኔክት ማድረግ ይችላል ከክለቡ ወይስ ከአካዴሚ እና ከዛ በኋላ ያው የሆነ ፓርትነርሽፕ ይኖራል። ከዛ በኋላ ስለዚህ ዞሮ ዞሮ በነሱ በኩል የሆነ ኢንቨስትመንት ይመጣል። ብዙ ጊዜ የኢትዮጵያን እግር ኳስ ስንመለከት መሀል ሜዳ ላይ ጥሩ ነው፣ ጨዋታ ሲቀባበሉ ሲሄዱ ምናምን በጣም ደስ ይላል እና አጥቂና ግብ ጠባቂ ነው ብዙ ጊዜ ችግር ያለብን። የእናንተ ትኩረት የፌዴሬሽኑም አንተም ያው መልማይ እንደመሆን ኃላፊ እንደመሆን መጠን ምን አይነት ተጫዋቾች ላይ ነው ትኩረት የሚደረገው ወይስ ሁሉም አይነት ተጫዋች? ያው በተለይ አጥቂ። ትክክል ነህ። ግን ያው ይሄማ አሁን እኔ ቡና ሁለት ዓመት ነበር እና የሹቲንግ ትሬኒንግ አንድ ጊዜ ሰርቼ ሁለት ዓመት ውስጥ አስበው። እና ሱፕራይዝ አይደለም። አሁን ሜዳ ስታይ ወይስ አጥቂ ስታይ ምንም ሱፕራይዝ የለም። እንደዚህ ትሬኒንግ ካላረግ ያው ሜዳ ላይ አታሳይም። ቡና በየትኛው መስመር ላይ ነበር የምትጫወት? እኔ ኖርማሊ እኔ ዲፌንስ ሚድፊልደር ነበርኝ ግን በዛን ጊዜ ብዙ ተከላካይ አሪፍ ሚድፊልደር ነበረው። ስለዚህ እኔማ ራይት ፉልባክ መጫወት ይችላለሁ። ከዛ በቃ ወደዛ ሄድኩ። ስለዚህ ወደ ራስህ ታመጣለህ ወይስ አጥቂዎችንም ታስገባለህ? ተከላካዮችን ብቻ እንዲያ ሆነ። አይ በጣም ጥሩ ነው። ሁሉ ነገር ከተሳካ በ2029 አሁን 2024 ላይ ነን። አምስት ዓመት ይቀራል። በ2029 ኢትዮጵያ በአፍሪካ ዋንጫ በዓለም አቀፍ ውድድር ላይ እንደው ያሰብከው ነገር ያሰባችሁት ቢሳካ ምን አይነት ውጤት ትጠብቃለህ? ከባድ ነው፣ ግን ያው ኢትዮጵያ ጋር ከሆነ ኤት ሊስት ከግሩፕ ስቴጅ ኳሊፋይ ማድረግ አለብን። ከዛ በኋላ ያው ኤቭሪቲንግ ኢስ ፖስብል የሆነው ሊሆን ይችላል። በጣም ጥሩ። ዳቪድ በሻህ እዚህ ስቱዲያችን ድረስ መጥተህ ለሰጠህን ቃለ መጠይቅ በዶቼ ቬሌ አድማጮች ስም በአንድ ለአንድ ዝግጅት ከልብ አመሰግናለሁ። እግዜር ስትልኝ እኔ በጣም አመሰግናለሁ።